መጽሐፈ ሳሙኤል ካለ ምዕራፍ አስራ አራት የጽሩያም ልጅ ኢዮአብ የንጉሡ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ቴቁሔ ልኮ ከዚያ ብልሃተኛ ሴት አስመጣና፣ አልቅሺ፣ የሐዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰውም ብዙ ዘመን እንደምታለቅሺ ሁኚ፣ ወደ ንጉሡም ገብተሽ እንዲህ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርሷ አፍ አደረገ። እንዲሁም የቴቁሄይቱ ሴት ወደ ንጉሥ ገብታ በግንባሯ በምድር ላይ ወደቀች፣ እጅ ነስታም ንጉሥ ሆይ አድነኝ አለች። ንጉሡም ምን ሆነሻል ሆነሻል? አላት። እርሷም መልሳ አለች፣ በእውነት እኔ ባሌ የሞተብኝ ባልቴት ሴት ነኝ። ለእኔም ለባሪያ ሁለት ወንዶች ልጆች ነበሩኝ። በሜዳም ተጣሉ፣ የሚገላግላቸውም አልነበረም። አንዱም ሌላውን መትቶ ገደለው። እነሆም ዘመዶች ሁሉ በባሪያህ ላይ ተነሥተው ስለገደለው ገደለው ስለ ወንድሙ ነፍስ እንገድለው ዘንድ ወንድሙን የገደለውን አውጪ አሉኝ። እንዲሁም ደግሞ ወራሹን የቀረውን መብራቴን ያጠፋሉ፣ የባሌን ስምና ዘርም ከምድር ላይ አያስቀሩም። ንጉሡም ሴቲቱን፣ ወደ ቤትሽ ሂጂ፣ እኔም ስለ አንቺ አዝዛለሁ አላት። የቴቁሔይቱም ሴት ንጉሡን፣ ጌታዬ ንጉሥ ሆይ ኀጢአቱ በእኔና በአባቴ ቤት ላይ ይሁን፣ ንጉሡና ዙፋኑ ንጹሕ ይሁን አለችው። ንጉሡም የሚናገር ይሽን አምጪልኝ፣ ከዚያም በኋላ ደግሞ አይነካሽም አለ። እርሷም ደም ተበቃዮቹም ከእንግዲህ ወዲህ እንዳይጠፉ፣ ልጄንም እንዳይገድሉ ንጉሡ አምላኩን እግዚአብሔርን ያስብ አለች። እርሱም ሕያው እግዚአብሔርን ከልጅሽ አንድ ጠጉር በምድር ላይ አይወድቅም አለ። ሴቲቱም እኔ ባሪያህ ለጌታዬ ለንጉሥ አንድ ቃል ልናገር አለች። እርሱም ተናገሪ አለ። ሴቲቱም አለች በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ስለምን ምን አሰብህ? ንጉሡ ይህን ነገር ተናግሮአልና ያሳደደውን ስላላስመለሰ በደለኛ ነው። ሁላችን እንሞታለን፣ በምድርም ላይ እንደ ፈሰስና እንደማይመለስ ውሃ ነን። እግዚአብሔርም የነፍስን ጥፋት አይወድም፣ ነገር ግን የተጠላ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። አሁንም ሕዝቡ ስለሚያስፈራኝ ይህን ነገር ለጌታዬ ለንጉሥ እነግረው ዘንድ መጥቻለሁ። እኔም ባሪያህ ምናልባት የእኔን የባሪያውን ልመና ንጉሡ ያደርግልኝ እንደሆነ ለንጉሡ ልናገር፣ እርሷንና ልጅዋን ከእግዚአብሔር ርስት ያጠፋቸው ዘንድ ከሚሻ ሰው እጅ ያድን ዘንድ ንጉሡ ባሪያውን ይሰማል አልሁ። እኔም ባሪያህ መልካሙንና ክፉውን ነገር ለመስማት ንጉሡ ጌታዬ እንደ እግዚአብሔር መልአክ ነውና የጌታዬ የንጉሡ ቃል ያጽናናኛል። አምላክህም እግዚአብሔር ከአንተ ጋር ይሁን አልሁ። ንጉሡም ለሴቲቱ መልሶ የምጠይቅሽን ነገር አትሰውሪኝ አላት። ሴቲቱም ጌታዬ ንጉሥ ይናገር አለች። ንጉሡም በዚህ ሁሉ የኢዮአብ እጅ ከአንቺ ጋር ነውን? አላት። ሴቲቱም መልሳ ጌታዬ ንጉሥ ሆይ በሕያው ነፍስህ እምላለሁ፣ ጌታዬ ንጉሥ ከተናገረው ነገር ሁሉ ወደ ቀኝም ወደ ግራም ሊል የሚችል የለም። ባሪያህ ኢዮአብ አዞኛል፣ ይህንም ቃል ሁሉ በባሪያህ አፍ አደረገው። ባሪያህ ኢዮአብ የዚህ ነገር መልክ እንዲለውጥ አደረገ። ነገር ግን የእግዚአብሔር መልአክ ጠቢብ እንደሆነ አንተም ጌታዬ በምድር ላይ ያለውን ነገር ሁሉ ታውቅ ዘንድ ጠቢብ ነህ አለች። ንጉሡም ኢዮአብን፣ እነሆ ይህን ነገር አድርጌአለሁ እንግዲህ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ እጅ ነሣ፣ ንጉሡንም ባረከ። ኢዮአብም ጌታዬ ንጉሥ ሆይ የባሪያህን ነገር አድርግሃልና በዐይንህ ፊት ሞገስ እንዳገኝ ባሪያህ ዛሬ አወቀ አለ። ኢዮአብም ተነሥቶ ወደ ጌሹር ሄደ። አቤሴሎምንም ወደ ኢየሩሳሌም ይዞ መጣ። ንጉሡም ወደ ቤቱ ይሂድ እንጂ ፊቴን እንዳያይ አለ። አቤሴሎምም ወደ ቤቱ ሄደ፣ የንጉሡንም ፊት አላየም። በእስራኤልም ሁሉ ዘንድ እንደ አቤሴሎም በውበቱ የተመሰገነ ሰው አልነበረም። ከእግሩ እስከ ራሱ ድረስ ነውር አልነበረበትም። ጠጉርም ይከብደው ነበርና በዓመት አንድ ጊዜ ይቈርጠው ነበር ሲቈረጥም የራሱ ጠጒር በንጉሥ ሚዛን ሁለት መቶ ሰቀል ያህል ይመዝን ነበር። ለአቤሴሎምም ሦስት ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱም ልጅ ስም ትዕማር ነበር። እርሷም የተዋበች ሴት ነበረች። አቤሴሎምም በኢየሩሳሌም ሁለት ዓመት ሙሉ የንጉሡን ፊት ሳያይ ተቀመጠ። አቤሴሎምም ወደ ንጉሥ ይልከው ዘንድ ወደ ኢዮአብ ላከ ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት ሊመጣ ግን አልወደደም። ባሪያዎቹንም በእርሻዬ አጠገብ ያለውን የኢዮአብን እርሻ እዩ፣ በዚያም ገብስ አለው፣ ሄዳችሁ በእሳት አቃጥሉት አላቸው። የአቤሴሎምም ባሪያዎች እርሻውን አቃጠሉት። ኢዮአብም ተነሥቶ ወደ አቤሴሎም ወደ ቤቱ መጣና ባሪያዎችህ እርሻዬን ስለ ምን አቃጠሉት? አለው። አቤሴሎምም ኢዮአብን መልሶ ከጌሹር ለምን መጣሁ በዚያም ተቀምጬ ብሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሥ እልክህ ዘንድ ወደ እኔ ጠራሁህ። አሁንም የንጉሡን ፊት ልይ፤ ኃጢአት ቢሆንብኝ ይግደለኝ፣ አለው። ኢዮአብም ወደ ንጉሡ መጥቶ ነገረው፤ አቤሴሎምንም ጠራው። ወደ ንጉሡም ገብቶ በንጉሥ ፊት ወደ ምድር በግንባሩ ተደፋ፤ ንጉሡም አቤሴሎምን ሳመው።